የወጣቶች ዓለም ጤና ይስጥልኝ። ውድ የወጣቶች ዓለም ዝግጅት ተከታታዮች እንደ ጎርጎሪስ አቆጣጠር ሚያዝያ 7 ቀን 1994 ዓ ም በጀመረውና ለሶስት ወራት በዘለቀው ግድያ ጽንፈኛ ሁቶዎች ከአንድ ሚሊዮን የሚበልጡ የቱትሲ አባላትንና ቱትሲ ጎረቤታቸውን ለማትረፍ የሞከሩ ሁቶዎችን ገድሏል። ዛሬ ላይ ያለው የሩዋንዳ ወጣት ስለዚህ ከሀገሩ አልፎ ዓለምን በወቅቱ ስላስደነግጠው የዘር ማጥፋት ዘመቻ ምን ያውቃል? ምንስ ይላል? በሩዋንዳ የዘር ማጥፋት ሲፈጸም ሳሙኤል ኢሺምዌ የሁለት ዓመት ልጅ እንደነበር ይናገራል። ወላጆቹንና አብዛኛውን የቤተሰቡን አባላት አጥቷል። እሱንና የተረፈው ታናሽ ወንድሙን አንዲት ሴት ናት ያሳደገቻቸው። የወላጆቹ አስክሬን አጎቱ የሚኖሩበት ቤት አቅራቢያ ከሞቱ ከስምንት ዓመት በኋላ ነው የተገኘው። ከሩዋንዳ ላልሆነ ሰው ማስረዳት በጣም ከባድ ነው። ምክንያቱም በጣም የተለመደ ነገር ነበር፤ የተለየ ነገር አልነበረም። ሰዎች ማልቀስ እንኳ ተስኗቸው ነበር። ይህ የልጅነት ጊዜ አካል ነው። ጠባሳውን ጥሎ የሚያልፍ የማይረሳ ትውስታ አለው። ዛሬ ላይ ያለው አብዛኛው የሩዋንዳ ማህበረሰብ ወጣት ነው። እንደ ሳሙኤል በሀገሪቱ ከ30 ዓመት በፊት የተፈጸመውን የዘር ማጥፋት ድርጊት ጨርሶ አላየም። ስለሆነም አብዛኛው ወጣት ታሪኩን እየሰማው ከቤተሰቡ ወይም ትምህርት ቤት ከተማረው ነው። ይሁንና በርካታ ወጣቶች እንደሚሉት ያኔ የሆነው ነገር ዛሬ ድረስ ይረብሻቸዋል። የሩዋንዳ ዋና ከተማ ኪጋሊ ነዋሪ የሆነው የ19 ዓመቱ ፍራንሲስ ሙጊሻ ለዶችቨለ ዲደብሊው እንደተናገረው በቱትሲዎች ላይ የተፈጸመውን የዘር ማጥፋት መታሰቢያ ማክበር የእሱም ግዴታና ኃላፊነት ነው። ሩዋንዳን አይ ፊል ኮንሰርንድ አባውት ኤቭሪቲንግ ሃፕኒንግ ኢን ይህ የመጀመሪያ ነው። ሲቀጥል ደግሞ እንደ አንድ ሩዋንዳዊ በአገሬ ውስጥ ስለሚሆነው ነገር ሁሉ ያሳስበኛል። ስለዚህ ኃላፊነት ብቻ ሳይሆን የሚሰማኝ ውስጤም የሚቀርና ተላምጄ መኖር ያለብኝ ነገር ነው። ግንዘቦች እንዴት ነው ራሳቸውን ከቀድሞ ታሪካቸው ጋር አላምደው መኖር የሚችሉት? ኢማኑኤል ኢሺምጎይ 30 ዓመቱ ነው። በቀድሞ ታሪክ የተነሳ አሁን ድረስ አዲስ ሰዎችን መተዋውቅና ጓደኞችን ማፍራት ከባድ እንደሆነ ነው ለዶቼ ቨለ የገለጸው። አንዳንዶች ጓደኞቻቸውን የሚመርጡት በጎሳ ላይ ተመርኩዘው ነው፣ ነገር ግን ይህንን በግልጽ አያሳዩም ወይም አይናገሩም። እኔ በግሌ ጎሰኝነት ሚና ይጫወታል ብዬ አላስብም ምክንያቱም አሁን ሁላችንም ሩዋንዳውያን መሆናችንን ተረድተናል። ነገር ግን ሁሉም ሰው የእሱ አይነት አመለካከት አለው ማለት እንዳልሆነም ኢማኑኤል ይናገራል። ከአስከፊው የዘር ማጥፋትም በኋላ ባለፉት ሶስት አስርት ዓመታት በተደጋጋሚ ይህንን የሚያመላክቱ ዘግባዎች ይፋ ሆነዋል። ምንም እንኳን የሀገሪቱ መንግስት አንድነትን ለማጎልበት ስለተፈጸመው የዘር ማጥፋትና ጥናቶች በሁለተኛ ደረጃ ትምህርት ቤቶች በግዴታ እንዲሰጡ ቢያበረታታም በአዲሱ ትውልድ መካከል አሁንም ድረስ የጎሳ ክፍፍል ይስተዋላል። ባለፈው ዓመት ለምሳሌ በተለያዩ ትምህርት ቤቶች በሚገኙ ጥቁር ሰሌዳዎች እና መታጠቢያ ቤቶች የጥላቻ ንግግር መልእክቶች ተገኝተዋል። ፍሬዲ ምትዋንጓ ከዘር ጨፍጨፋው የተረፈ ወጣት ነው። አንዳንድ ሰዎች ለምን አሁንም ድረስ ከፋፋይ እንደሚሆኑ ግራ ይገበዋል። እሱ እንደሚለው ስለ ሩዋንዳ ታሪክ በትምህርት ቤት ደረጃ ያለው አስተምሮ ሰዎችን ለማቀራረብ እንጂ ለማራራቅ አይደለም። ፍሬዲ ቱትሲዎችንና ሁቶዎችን አንድ ላይ በመሰብሰብ መፍትሄ በሚያመጣ መልኩ እንዲወያዩ መድረክ መፍጠር ያሻል ይላል። ይሁንና እሱ እንደሚለው አብዛኛው ችግር ግና ከቤትና ከቤተሰብ ይጀምራል። አንዳንድ ወላጆች ስለተከሰተው ነገር ለልጆቻቸው ማስረዳት አይፈልጉም። ይህ ማለት ብዙ ልጆች ስለ ዘር ጭፍጨፋው የሚሰሙት በመታሰቢያው ወቅት ነው። ነገር ግን የዘር ጭፍጨፋው መንስኤ ምን ነበር? ማን ፈጸመው? የሚለውን አያውቁም። ስለዚህ እንደዚህ አይነት ነገር ዳግም እንዳይፈጸም ወላጆች ደፍረው ስለሆነው ነገር ማስረዳት አለባቸው። ፍሪዲ እንደሚለው በተለይ በሁቱ ጎሳ አባላት ዘንድ ዝምታው የባሰ ነው። በዚህም የተነሳ ወጣቱ ሙሉ መረጃ የለውም። የዘር ማጥፋቱን የፈጸሙት ሰዎች እውነታውን ከልጆቻቸው ይደብቃሉ። ምክንያቱም ምን እንደፈጸሙ እንዲያውቁ አይፈልጉም። አሁንም በኀፍረት ላይ ናቸው። ስለሆነም ለልጆቻቸው ስለተፈጸመው ነገር አይነግሯቸውም። ለዚህ ነው አንዳንድ ወጣቶች በቱትሲዎች ላይ ስለተፈጸመው የዘር ማጥፋት ሙሉ በሙሉ የማያውቁት። እንደ የ27 ዓመቱ ክርስቲያን ሺሚኒ ማና ያሉ ሌሎች ወጣቶች ደግሞ ስለተፈጸመው ነገር የተማርነው ወይም የተረዳነው ዘግይቶ ነው ይላሉ። ክርስቲያን በሀገሩ ስለተፈጸመው የዘር ማጥፋት በደንብ የገባው 16 ዓመት ሲሆነው ነው ስ ከወላጆቼ እንደሰማሁትና በታሪክ ክፍለ ጊዜ ትምህርት ቤት ውስጥ እንደተማርኩት ከጓደኞቼም ጋር እንደተወያየሁበት ከሆነ አሁንም ቢሆን ስለ የዘር ማጥፋቱ ጽንሰ ሐሳብ መንስኤና አደገኛነት ብዙ መማር የሚገባን ነገር አለ። በተለይ ደግሞ ዕድሜያቸው ከ20 በታች ያሉ ወጣቶች ክርስቲያን እንደሚለው በሩዋንዳ ቱትሲዎች ላይ የዘር ማጥፋት ዘመቻ እንዲፈጸም የዳረገው ጽንሰ ሐሳብ የአንድ ሚሊዮን ሕዝብን ሕይወት ከቀጠፈ በኋላም ተዳፈን እንጂ አልጠፋም። ሰዎች በጉዳዩ ላይ ለመወያየት አለመድፈራቸው በራሱ እንደ አዲስ የጎሳ ግጭት እንዳያስነሳ ስጋት ነው ባይ ነው። በሌላ በኩል ደግሞ አብዛኞቹ የሩዋንዳ ወጣቶች የሀገራቸውን ጥቁር ታሪክ ወደ ኋላ ትተው ሁሉም ጎሳዎች በጋራ የሚኖሩባት አዲስ ሀገር መገንባትን እንደሚፈልጉ ክርስቲያን ይናገራል። ጓደኞቼን ስመርጥ የሚሆን በጠቅላላ ሕይወቴ የጎሰኝነት ምንም አይነት ቦታ የለውም። አብዛኞቹ የጎሳ መከፋፈል ስለሚፈጥረው አደጋ ተረድተዋል። ስለሆነም በአንድነትና በአዲሱ ህገ መንግስት ያምናሉ። ምክንያቱም የጎሳ ልዩነት ሩዋንዳ ላይ ወደ ተፈጸመው አይነት የዘር ማጥፋት ሊያመራ እንደሚችል ያውቃሉ። ፕሬዚዳንት ፖል ካጋሜም ሩዋንዳ በውጭ ዓለም እንድትታይ የሚፈልጉት በዚሁ መልኩ ነው። ሁቶዎችና ቱትሴዎች በሰላም አብረው የሚኖሩባት፣ የበለጸገ ኢኮኖሚ የሰፈነባትና ጎዳናዎቿ ሁልጊዜ ንጹህ የሆኑባት አድማጮች፣ በሩዋንዳ ከ ዓመት በፊት የተፈጸመው የዘር ዘመቻ አሁን ድረስ በአዲሱ የሩዋንዳ ወጣት ላይ ተጽዕኖ እንዳለው ያሳየንበት የ ብለው ባልደረባ አይዛክ ሙጋቤ የጻፈው ዘገባ ይህንን ይመስል ነበረ። ሳምንት በሌላ ርዕስ እንገናኝ። ልደት ጤና ይስጥልኝ።